የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ እየተካሄደ ነው። የአፍሪካ መሪዎች በዚህ ጉባኤ ላይ አህጉሪቱን የሚመለከቱ ሰፋፊ ንግግሮችን አድርገዋል። በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ የስብሰባ አዳራሽ እና በአካባቢው ሁኔታዎችን እየተከታተለች ምንያ አፈወርቂ ትገኛለች። ዘጋቢያችን እዛ ምንያን ስልክ ላይ አግኝቻታለሁኝ። ምን እንደምናመሸሽ። ደህና ነኝ ሰለሞን። እንዴት አመሻችሁ! እግዚአብሔር ይመስገን ደህና ነን። እንዴት ይዞሻል ኒውዮርክ፣ የመንግስታቱ ድርጅት ስብሰባ እንዴት ነው? ደህና ነው። ትንሽ ኒውዮርክ ዝናብ አለ፣ ደመናማ ነው ያለው፣ ጭፍግግ ያለ ነው። ግን ስብሰባዎች ደህና ናቸው፣ እየተካሄዱ ነው። አሁን ወደ ማለቂያቸውም የሄደ ነው ያለው፣ ነገ ነው የመጨረሻ ቀናቸው ስብሰባው። ምናልባት በዚህ በአየሩ ሁኔታ ምክንያት የሚስተጓጎልበት ነገር የለም ማለት ነው? ምክንያቱም ከባድ የአየር ሁኔታ ነው ሰሞኑን እየመጣ ነው እየተባለ ያለው በዚህ በምስራቁ የዩናይትድ ስቴትስ ክፍል። አዎ ግን ባላቸው እስኬጁል በዛ የሚሄዱ ነው የሚመስለው። ብዙ የሚስተጓጎልም አይመስልም። እየተካሄዱ ናቸው። ትናንትናም ተካሂደዋል። አሁንም እየተካሄደ ነው። ትላንትና ለምሳሌ በአካባቢያችን ካሉ መንግስታት መሪዎች የተናገሩት አንዱ የደቡብ ሱዳኑ ምክትል ፕሬዚደንት ናቸው። የሶማሊያ ጠቅላይ ሚኒስትር ደግሞ ለመንግስታቱ ስብሰባ ንግግር አሰምተዋል። እስቲ ከደቡብ ሱዳኑ እንጀምርና ምክትል ፕሬዚደንቱ ጄምስ ዋኒ ኢጋ ምንድን ነበር ያሉት? በጣም በሚገርመው ሁኔታ ምክትል ፕሬዚደንቱ ምንድን ነው ያሉት? ዋኒ ኢጋ ላለፈው አንድ አመት በስልጣን ሽኩቻ ወይም ለስልጣን በሚደረገው ትንቅንቅ የነበረው ጦርነት አብቅተዋል። ይሄን ልነግራችሁ እወዳለሁ ነው ያሉት። እስቲ ያሉትን እንስማ። ዩር ኤክሰለንሲስ ኢት ኢዝ ማይ ፕሌዠር ኤንድ ሪሊፍ ቱ አናውንስ ቱ ዩ የተከበራችሁ የጉባኤው ተሳታፊዎች ይህ መካሄዱ እጅግ አሳዛኝ የሆነና ብዙዎችን ደም ያፋሰሰ ጦርነት መቆሙን ስገልጽላችሁ ደስ እያለኝና እፎይታ እየተሰማኝ ነው። ሰላም የናፈቀው የደቡብ ሱዳን ሕዝብና ፕሬዚዳንታችን የጀግንነት እርምጃ ወስደዋል። በኢጋድና በትሮይካ እርዳታ እንዲሁም በመንግስታቱ ድርጅት ያለመታከት ጥረት እንደ አውሮፓውያን ዘመን አቆጣጠር ነሐሴ 26 2015 የሰላም ስምምነት ተፈራርመዋል። በነገራችን ላይ ሰሞኑን ተቃዋሚዎች መንግስት የተፈረመውን ተኩስ የማቆም ስምምነትና የሰላም ስምምነት እየጣሰ ይዞታዎቻችንን እየደበደበ ነው፣ በዩጋንዳ ወታደሮች እግር ለመተካት እና ግዛቱን ለማስፋት ጥረት እያደረገ ነው እያሉ ክስ ሲያሰሙ ነበረ። የዚህ ሁኔታ አዝማሚያ ወይም ሽታ በምክትል ፕሬዚዳንቱ ንግግር ውስጥ አልነበረም አልነበረም። በእርግጥ ሰላም ሆነዋል ወይም ጦርነቱ አብቅተዋል ስንል በሁሉም አካባቢ ነው ማለት አይደለም ብለዋል። ግን እንደዛ አይነት መንፈስ አልተንጸባረቅባቸውም። እንዲያውም ሰላም እንደሆነ ፕሬዚደንቱ ሳልቫኪርን በመጥቀስ ከስምምነት በኋላ ቀጥታ ተኩስ ማቆም ስምምነት ቀዋሚነት እንደተደረገ አውጀዋል ብለው ነበር የተናገሩት። ስለዚህ የሰላም ስምምነቱ ወይም ተኩስ የማቆሙን ስምምነት ሊሸርፍ ወይም ሊያበላሽ የሚችል እንቅስቃሴ የለም ማለት ነው። በአካባቢው በምክትል ፕሬዚደንቱ አባባል መሰረት አልተጠቀሰም። ብዙ ተስፋ ሰጪ ነገር ብቻ ነው መናገር የፈለጉት። ምክትል ፕሬዚደንቱ እንዲያውም ይሄን ሰላም ያገኘ ነው ለዚህ ሰላም ያደረስን ብለውም ከዚህ በፊት ትንሽ ቅሬታ ያሰሙበት የነበረ ሁኔታ እንኳን አልጠቀሱም። እንዲያውም ምስጋና ነው ያቀረቡት። እስቲ ምን እንዳሉ በዚህ ጉዳይ እንስማ። ዊ ጊቭ ክሬዲት ቱ አወር ኔይበርስ ኤንድ ኢንተርናሽናል ኮሚኒቲ ኤት ላርጅ። ለሰላሙ መገኘት ጎረቤቶቻችንና ዓለም አቀፉ ማህበረሰብ እናመሰግናለን። የሚቀጥለው እርምጃ የተባበሩት መንግስታት ድርጅት አባላትና በፍጥነት በሰብአዊ እርዳታና እንደገና ግንባታ እንዲረዱን ነው። የተከበሩ ሊቀመንበር፣ የአካባቢና የዓለም አቀፍ ሰላም ደቡብ ሱዳንን ያሳስባታል። ምንም እንኳን በገዛ ችግራችን ተጠርፈን ብንቆይም በአካባቢው ሰላም መስፈን፣ የሰብአዊ መብት እንዲከበር በዓለም አቀፍ ስትራቴጂ መሳተፍ እንፈልጋለን። አሸባሪነት የጋረጣቸው አደጋዎች እንዲጠፉ የሚደረገው ጥረት አካል መሆን እንፈልጋለን ግን፣ ይህን ምስጋና ቢያቀርቡም ስምምነቱ በተወሰነ አካባቢ ብቻ እንደተተገበረ ማስታወስ እፈልጋለሁ ብለዋል ምክትል ፕሬዚደንቱ። እስኪ ይሄን ደግሞ ያሉትን እንስማ። የተኩስ አቁሙ በአንዳንድ የደቡብ ሱዳን ክፍሎች የጸና ቢሆንም በሁሉም ቦታዎች አይደለም። ላሰምርበት የምወደው ይህ የሆነው መሬት ላይ የጦርነቱን ሁኔታ የሚከታተልና የሚቆጣጠር ጣምራ ዘዴ ስለሌለ ነው። ኢጋድም ይህንን ሊያሰፍር ገንዘብ የለውም። ስለዚህ የተኩስ አቁሙ ጸንቶ እንዲቀጥልም ኢጋድ በፍጥነት እንዲህ አይነቱን ተቆጣጣሪ አካል እንዲሰይም እጠይቃለሁ። በንግግራቸው መደምደሚያ ላይ የደቡብ ሱዳኑ ምክትል ፕሬዚደንት ጀምስ ዋኔ ጋ ያሉት መንግስታችን ለሰላም ቆርጠዋል። እንዲያውም አገራችን ከዚህ በፊት የተደረጉትን ስህተቶች አርመን ተስፋ ያለውን ብሩህ ራዕይ ነው እያየን ያለን፣ ከርቀት እያሉ ነበረ የተናገሩት እና ግን ለዚህ ለሰላሙ መጠናከር ደግሞ በጣም እርዳታም እንደሚፈልጉ ከዓለም አቀፍ ማህበረሰብ ጠቅሰዋል። ከዚህ በፊት የውጭ እጆች በደቡብ ሱዳን ጉዳይ ላይ ጣልቃ ይገባሉ የሚባሉ አንዳንድ ስሞታዎች ይሰሙ ነበር እና እንዲህ አይነቱ አዝማሚያ ስሞታ፣ ክስ አልተሰማም። በደቡብ ሱዳን መንግስት በኩል አሁን ይሄ ነገር አልሰማሁም። ምንድን ነው? እንዲያም ሲጀምሩ የተባበሩት መንግስታት ደቡብ ሱዳን ነፃነቷን እንድታገኝ በጣም እንደሰራ በተለይ ባንኪ ሙን ከነጻነቱ ቀናት በፊት መጥተው ምክር እንደሰጧቸው በመንገድ ነበረ በጣም ምስጋና ያቀረቡት። ምን ያ ቀደም ሲል እንደጠቀስሽው ትናንትና ለመንግስታቱ ድርጅት ጠቅላላ ጉባኤ ንግግር ካደረጉት መሪዎች መካከል የሶማሊያው ጠቅላይ ሚኒስትር ኦማር አብዱራሺድ አሊ ሸርማርኬ አንዱ ናቸው እና በእሳቸው ውስጥ በኩል ያለው ሁኔታ ምን ይመስላል? ሶማሊያን እንዴት አድርገው ነው የሳሏት ያውኗን አዎ የሶማሊያው ጠቅላይ ሚኒስትር አገራቸው ላለፉት ሀያ አምስት ዓመታት ውስጥ የቆየችበትም ጦርነት ጠቅሰዋል። ሶማሊያ በዚህ በምትታወቅበት ሁኔታ ሳይሆን እስኪ ሌላዋን ሶማሊያ ደግሞ ላስተዋውቃችሁ ብለው ሶማሊያን የተለየ ገጽታ ለማሳየት ነበረ ንግግራቸው የተጠቀሙበት። እስኪ ምን እንዳሉ እንስማ ከቅርብ ጊዜያት ወዲህ ሰምታችሁ ስለማታውቁት ስለ አዲሲቱ ሶማሊያ ልገልጽላችሁ እወዳለሁ። ከሁለት አስርት ዓመታት በላይ የዘለቀው የእርስ በርስ ጦርነት ስለ ፈጠረው ቀውስ አይደለም የማወሳችሁ። ሆኖም ሶማሊያ ምንም ችግር ቢኖርባትም ኢኮኖሚስቶች፣ አርቲስቶች፣ ገጣሚዎች፣ አፍላቂዎች ያፈራች የጀግና ሕዝብ አገር ናት። መንግሥት በአገሪቱ ሳይኖር እንኳ በአካባቢው የቀንድ ከብት ንግድ ሳይቀር የሕዝቡ የንግድ ተሳትፎ የቀጠለ ነበር። በቴሌኮሚኒኬሽን መስክ ሳይቀር ሕዝባችን ከፍተኛ የማፍለቅ ችሎታ እንዳለው አሳይቷል። ሕዝቤ ትጉህና ቸር ነው። በረሀብ ጊዜ እንኳ የተራዶ ድርጅቶች ከሚያቀርቡት የበለጠ ነው ለወገኑ አሳልፎ የሚሰጠው። የሶማሊያው ጠቅላይ ሚኒስትር ከዚህ በመቀጠል እንግዲህ ያለንን የተፈጥሮ ሀብት የተፈጥሮ ጋዝን ጭምር ማለት ነው ስራ ላይ ስናውለው ደግሞ ምን ልንሆን ወይም ምን ልናደርግ እንደምንችል ማሰብ ትችላላችሁ፣ ካሉ በኋላ ጋሚ ቢሆንም እድገት አለ ለምሳሌ ብለው የጠቀሱት የባህር ውንብድና ወይም ፓይረትን አሸንፈነዋል ብለዋል። ሞቃዲሾ ውስጥ የሚሰማው የጥይት ድምፅም ቀንሰዋል ብለዋል። በእርግጥ ብዙ የሚሰራ ነገር ይጠብቀናል ሲሉም ተናግረዋል። ጠቅላይ ሚኒስትሩ በተጨማሪም አገሪቱ ውስጥ ከአልሸባብ ጋር የሚደረገውም ትንንቅም ጠቅሰዋል፣ የሀገሪቱን ወታደሮችም አመስግነዋል። ብዙ ትጥቅም ብዙ የሚያስፈልጋቸው ነገር ባይኖራቸውም እንኳን አልሸባብን ለመመከት እየታገሉ እንደሆኑ የአፍሪካ ሕብረትን ጦር ነው የሚናገሩት ወይስ የራሳቸውን ሰው ነው? እንደዚህ የራሳቸውንም አመስግነዋል። የአፍሪካንም ደግሞ አመስግነዋል። እስኪ ይህን የአፍሪካውን ያመሰገንበት ነጻ ያወጡንን ኃይሎች ያሏቸውን ያመሰግንበትን ድምጽ እንስማ። ላለፉት ሁለት አስርት አመታት በላይ ስለ ደገፋችሁን እናመሰግናለን። ሕዝባችንን እንደ ራሳችሁ ሕዝብ ቈጥራችሁ የአፍሪካ ቀንድ አርብቶ አደር ጎሳን የዓለም አቀፍ ኀይል አካል እንዲሆን ስለ ረዳችሁ እናመሰግናለን። ስለ ትዕግሥታችሁ፣ ስለ ቸርነታችሁ ባለውለታ ነን። ጥረታቸው ለሕዝባችን እንዲጠቅም ቃል እንገባለን። ድጋፋቸው አይለየን። ምንያ፣ ከዚህ በተረፈስ ሶማሊያ ስላሉባት ፈተናዎች፣ ልትጋፈጣቸው ስለምትችላቸው መጪ ችግሮች ወይም ደግሞ አካሄዶች የተናገሩት ነገር አለ ጠቅላይ ሚኒስትር ሻርማርኬ? አዎ በጣም ተናግረዋል ሰሎሙን። ምክንያቱም ምንድን ነው ያሉት ሶማሊያ ትንሽ ይሄ አዝጋሚ የሆነ እድገትን ብታሳይም ብዙም የምንሰራቸው የሚጠበቁብን ስራዎች አሉ ብለዋል። ለምሳሌ የተፈናቃዮች ጉዳይ፣ የስደተኞች ጉዳይ፣ የመሰረተ ልማቶችን ግንባታ በሚመለከት ብዙ ስራ እንደሚጠብቅባቸው በተለይ ደግሞ ወጣቶችን ወጣቶች ላይ መዋዕለ ሀብታችን ማፍሰስ አለብን፣ ለነሱ ስራ መፍጠር አለብን። ለዚህም አገሮች ቀጥተኛ የሆነ መዋዕለ ሀብት እንዲያደርጉም ጥሪ አቅርበዋል የሶማሊያው ጠቅላይ ሚኒስትር። ሌሎችስ እንደ ስደትን የመሳሰሉ ጉዳዮች አንስተው ነበረ? ረሀብን የመሳሰሉ ጉዳዮች አንስተው ነበረ? ችግር እንዳለበት እንዳለባቸው ይህም ሶማሊያ ብትጋፈጥበት ያላት ሁኔታ እንዳለ እና በዚህም ዓለም አቀፍ እርዳታ ማስፈላጊ እንደሆነ ጠቅሰዋል። ሌላም ስለሚያደርጉት ያሰቡትን ስለምርጫ፣ ስለጥሩ ስለ አስተዳደር ይህም ኮሚትድ ወይም በጣም ለዚህ እንደሚሰሩ ነበር፣ አስምረው የተናገሩት። ምን ያ ከዚህ በተጨማሪስ ጎን ለጎን የተካሄዱ ሌሎች ስብሰባዎች ነበሩ? አሁን እየዘገብሽልን ዋናውን የመሪዎች ንግግርን አስመልክቶ ነው። አዎ፣ በጣም ሰሎሞን፣ ብዙ የተለያዩ ስብሰባዎች ይደረጋል። በተለይ የዓለም ሰላምና ደህንነትን ጠብቆ መቆየት የሚለው ይሄ በአሸባሪነት ጽንፈኝነት ላይ መደረግ ያለበት የተባሉ ነገሮች በዚህ ስብሰባ በዚህ ሰባኛው የተባበሩት መንግስታት የመሪዎች ስብሰባ ትኩረት ያገኘ ነው። አንተም እዚህ እያለህ እንደዘገብከው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ከሀገሮች መሪዎችም ስለዚህ ጉዳይም ተነጋግረዋል። ከዛ በኋላም ቀጥለዋል። አሁንም ከትላንትና ጀምሮም እየተደረገ ነው እና መደረግ ያለበትን ያሉትን እያነሱ ነው። በዛ ውስጥ ከተነሱ መካከል ምንድን ነው የተባበሩት መንግስታት ከተመሰረተ ሰባ አመታት ቢሆነውም እንኳን ገና ካለፈው መማር ያለብን ነገሮች አሉ። ወደፊትም መራመድ አለብን። ለተባበሩት መንግስታት ቻርተርም ተገዢዎች መሆን አለብን ተብሎ የተገለጸበት ሁኔታ ነው ያለው። ሰላም ማለት ጦርነት አለመኖር ብቻ አይደለም የሚልም አነጋገርም ተሰምተዋል። እንዲያውም አሁን የተባበሩት መንግስታት ከተመሰረተ ሰባ አመታት በሆነበትም አሁን ያሉ ያልተፈቱ ጦርነቶች ራሱ فعالمون ونبدا <applause> يتوترون ሰዎች በተለይ ሴቶችንና ሕጻናት ልጆችን እየጎዳ እንደሆነም ተነስተዋል። በተጨማሪም ደግሞ የተለያዩ አካባቢዎች የሰላምና የደህንነት ስጋቶችን እንዳሉም ተነስተዋል። አፍሪቃ በሚመለከትም ተነስተዋል። አፍሪካ ውስጥ ስጋት ናቸው የተባሉት እንደ አልሸባብ፣ ቦኮሐራም የተባሉ በዚህ ስብሰባ ተነስተዋል። ልዩ ትኩረት የሰጡት ሁሉም የዩናይትድ ስቴትስ ተወካይ ይሁን የጀርመን የሌሎችን ያነሷቸው ነጥቦች ምንድን ነው? ሁል ጊዜ ለአካባቢ ችግር የአካባቢ መፍትሄ ነው የበለጠ የሚል ነበር እና ከውጭ ከውጭ ከሚመጣ ይልቅ ማለት ነው። በትክክል ከውጭ ከሚመጣ የራሳቸው በአካባቢው ያሉ የሚገኙ መፍትሄዎች ናቸው የበለጠ። ለምሳሌ በአፍሪቃ ውስጥ ለሚፈጠሩ የጸጥታ ችግሮች፣ የደህንነት ችግሮች የአፍሪቃ ህብረት ቀዳሚውን ሚና እንዲጫወት እና እነዚህ ሀገሮች ዩናይትድ ስቴትስም ኤውሮጳም ከአፍሪቃ ህብረት ጋር አብረው ለመስራት እንደሚፈልጉ እየሰሩም እንደሆኑም ሲናገሩ ተሰምተዋል ምን ያፈወርቂ ድንቅ ለሆነ ዘገባሽ በጣም አመሰግናለሁ እንግዲህ ነገ ደግሞ እንገናኛለን በሌሎች ዘገባዎች በጣም አመሰግናለሁ ሰለሞን ደህና